የምሽቱ አብይ ርዕስ ከአንድ ሳምንት በፊት በባህር ዳር ከተማ የተገደሉ ሰዎች ቁጥር ቢያንስ አስራ አራት እንደሚደርስ የጥቃቱ ተጎጂዎች ተናገሩ። በፌዴራል ፖሊስ አባል ፈቃዶ ናሻ የተገደሉ ሰዎች ቁጥር አስራ ሁለት የቆሰሉ ደግሞ ሁለት መሆናቸውን ፖሊስ መግለጹ ይታወቃል። የሟቹ ቤተሰቦች ወንጀሉ ሲፈጸም ለማስቆም የሞከረ አካል አልነበረም፣ ሲሉም ያማርራሉ። የከተማዋ የጸጥታ ባለስልጣኖች ግን በጉዳዩ ላይ መልስ ሊሰጡ ቃል ገብተዋል። በሌላ በኩል በፖሊሱ ጥይት ቆስላ በህይወት የተረፈችው እናና ማሩ ስለ አደጋው የምታስታውሰውን ጉዳዩን ለመከታተል ወደ ባህር ዳር ለተጓዘው ዘጋቢያችን መለስካቸው አመሃ ገልጻለች። ቀጥሎ ይቀርባል። የተከበራቸው አድማጮች የተገደሉት ቁጥር አስራ አራት መሆኑ የተጠቀሰው ገዳዩን ሳይጨምር እንደሆነ መግለጽ እንወዳለን። እናና ማሩ በኮንስታብል ፍቃዱ ናሻ በጥይት ተደብድበው በህይወት ተርፈዋል ከተባሉት ሁለት ሰዎች መካከል አንዷ ናት። እናና ለቪዮ እንደተናገረችው በመጀመሪያ ተኩሱን የሰማችው ከርቀት የነበረ ሲሆን ወደ ነበረችበት ቦታ ይደርሳል ብላ አላሰበችም። ይሁንና ከርቀት ሰማው የነበረው የተኩሱ ድምፅ ከጠፋ ከደቂቃዎች በኋላ ያልጠበቀችው ደረሰ። ቤቱም መብራት አለው፣ ገደብ ያለነበረ ከፍቶ ገባና በሙሉ አረበረበን የነበሩት እንዲሁ ሁለት ወንድሞች እንዲሁ የህት ባል አሁን አሰፋ ያለው እሱ ማለት ነው። እነሱ ሞቱ። የሆነ የተረፍኩኝ ከፍቶ ነው የገባው። አዎ የው ገርበብ ያለ ነበር። አዎ ከፍቶ ነው የገባው። ምን ይናገር ነበረ? ምንድን ነው ምንም ነገር ያናገረ እንደ ነገር የለም። ሰው ሊከለክልም አልሞከረም። በታምርም ማን ያው አውቶማቲክ ስለሆነ መሳሪያው እኛም ቤት ውስጥ ነን። እሱ በሩ ላይ ሁኖ ነው መከላከልም አልቻለም። ሰውም ደግሞ በአጠገብ የለም ነበረ። ወጣ ያለች ናት ቤቷ። የሞቱት ሞቱ። ኔተር ስንት ሰዎች ነበሩ አብረዎች የነበሩት? አስራ አንድ ሰዎች ነበር። ነው የተተኮሰባችሁ? አዎ፣ ቤቱ ውስጥ የነበር ነ ማለት ነው። እና ስንት ሰው ከዚያ ውስጥ ስንት ሰው ሞተ? ሶስት ሰው። ስማቸውን ትነግረኛለሽ? ተላከማሩ ና ባለሟን ባየ አሰፋ ብላቸው። ምንሽ እንደ ተመታሹ? ጡቴ እያለ እያለ ነበር የሚመታው ሰዎቹን። በሩም ምታ ነው? ዝም ብሎ እንዲሁ በማረብረብ ነው እንጂ አልሞ አይተኩስም። አልሞ ያው እንግዲህ የእሱ ልምዱ ስላለው አልሞ ሊሆን ይችላል። የተመቱበት የተመቱበት ፓርቲ የእነሱ በጣም ከባድ ከባድ ነው። ለእኔም የው ከባድ ብሎ ነው የላከው። ጡቴ ላይ አረፈ። ያው ሁለተኛ ደግሞ በብብቴ መሀል ነው ያለፈው እና ሁለቱም አግኝቶኛል። ለማግኘቱ የእግዚአብሔር ፍቃድ ሆኖ ተርፌ ያለው እነሱ ው ጭንቅላታቸውን። አሁን አሰፋ ጭንቅላቱ ነው የተመታ። የወንድሜ ልጅም በዚህ በጉሮሮ ነው የገባ። ወንድሜም ደረቱ ላይ ነው የገባው። የእናና የእህቶ አባል አቶ መስፍን አበበንም የተሰማቸውን ስሜት ምን እንደነበረ ጠይቂያቸዋለሁ። ያው በጣም ከፍተኛ ህዘን ተሰምቶኛል እና ያው ትንሽ ቅር ያለ ምንድን ነው ያን ያህል ርቀት ሰው እየገደለ ሲሄድ ማንም አለመከተሉ ትንሽ አሳዛኝ ነገር ፈጥሯል። የሰማው ነገር አለ እንደው የተባለ በምን ምክንያት እንደሆነ ይሄው ነገር እንደሆነ እንደው የሚባል ነገር ተሰማ አለ የሚባለው ብዙ ነው። ግን እኛ እንግዲህ ምናልባት ከሴት ፍቅረኛው ትሁን ሚስቱ ትሁን አናቅም። ከእሷ ጋር ተጣልቶ ነው የሚባለው እና ከዛ ነው የጀመረው። ከዛ እንግዲህ እኔ ባለሙያ ነኝ። ምናልባት ከአንድ ነጥብ አምስት ኪሎ ሜትር በላይ እየተኮሰ ነው ሄደው እና ይህን ነገር እኛ የሚገነዘበው እና እኛ ቤት፣ የዘመዶች ቤት እዛ መጨረሻ ላይ ወደ ጫራ ጫራ ግድ መታጠፍ ያለ መጨረሻ ላይ ያለው ቤት እሱ ነው እና ከዛ በላይ ወደዛ እንደሄደ ነው ኢንፎርሜሽን የሰማነው ምን የሚናገረው ነገር ነበር። አሁን ከአንዳንድ ቦታ ስሰማ አማራ ሁሉ ጠላቴ ነው እያለ ይደበድብ ነበረ ሰዎች፣ በጥይት ነው የሚባለው። ይህን ነገር አሁን አንተ ሰምተሃል? እኔ አልሰማ። ያው የታባሽ ታመልጫለሽ እያለ ነው ማለት ሰብስቦ ሊገላቸው የነበረው አጋጣሚ። ከዛ መሀል ያው አራቱ ተመቱ፣ ሶስቱ ሞቱ። ያው መጨረሻ ላይ ማለት ነው። አቶ መስፍን አበበ ለፖሊስ ኮሚሽን ምክር አላቸው። ፖሊስ ኮሚሽን በቃ የፖሊስ አባላትን የህይወት ታሪክ ዴይሊ ዲፓርትመንት ከፍቶ መከታተል አለበት። ምክንያቱም ይህ ሰውዬ ሶሻል የበቃ ማንኛውም የፖሊስ አባል ማንኛውም ቦታ ሄዶ ማህበራዊ ህይወት አይመስረት አይባልም። ማህበራዊ ህይወት ይመሰርታል፣ ግን እዛ ማህበራዊ ህብረተሰቡ ሲገባ ያለው ባህሪ ለውጡን በየጊዜው መከታተል አንድ ዲፓርትመንት ከፍቶ መከታተል ያስፈልጋል። ምክንያቱም የያዙት ጥይት ነው። ሌላው ደግሞ ምንድነው ፖሊስ ኮሚሽን ሲያዝ ወታደሮችን ወይ ፖሊስ ታጣቂዎችን አካባቢውን ሲጠብቅ ህብረተሰቡን ማብሮ መጠበቅ እንዳለበት ትእዛዝ ነው መሰጠት ያለበት። ቢያንስ ቢያንስ ጥይቱ የሚሄድበት ርቀት ያህል አላፊነት አለበት። የሟች አቶ አሰፍ አበላቸው እህት ወይዘሮ አበባ አበላቸውም የወንድማቸውን አሟሟት ሳግ እያቋረጣቸው ነግረውኛል። የሟቾቹን ቁጥርም በተመለከተ የሚከተለውን ይላሉ። መጀመሪያ ላይ የተባለ 12 13 ሰው ነው የተባለ። ከዛ በኋላ ግን እየቆየ እየበዛ ወደ ሀያ ምናምን ደርሷል ነው የሚባለው አሁን የሟች አቶ ታደለ ያለው የአጎት ልጅ አቶ ባይ አዲስ የተፈጸመውን የጅምላ ግድያ ከገለጹ በኋላ የሟቾቹን ቁጥር በተመለከተ ምን ያህል ሊሆነ ጠይቄያቸው የሚከተለውን ብለዋል። በአካል በተጨባጭ አስራ ሁለቶችን ሰዎች ያውቃቸዋሉ። ምን ሲወድቁ አይተዋል። እርሶ አይተዋል። ሰው በሙሉ አስከሬናቸው በመኪና ተለቅሞ ሆስፒታል፣ ድሮ ገብቶ ሆስፒታል ነው ሁላችንም እየተረከበ ያወጣ ነው አስራ ሁለቱ ሁላ ዚሁ። ከአስራ ሁለት ሌላ ምንም የተጎዳ ሰው የለም። ሁለት ቁስለኞች አሉ። እንደገና ሁለት ደግሞ ቀን ላይ ሳይታዩ አድረው ቀን ላይ ተነስተው ተቀበሩ የተባሉ ሰዎች አሉ። ራሱ እነዚያም በአካልን ያላየኋቸውም እንጂ ይህ ላይ የተወራ ነው። ሟቹ የሞቱት ሰዎች ራሱ አሁን አስራ አራት ናቸው ነው የሚባሉት። ግን እነዚህ ሳይታዩ ቀርተው በኋላ በነጋታው ተነሱ የምትሏቸውን አንተ በግል የምታውቃቸው አሉ? እኔ አባትየውን ነው እዚያ ጠንታ የሚባል አገር አለ። ከዚያ ላይ የእሱ ልጅ ነው ሲባል ነው የሰማሁት አንዱ አንዱ ቀበሌ አስር ነው ሲባል ነው የሰማሁት። በአላውቃቸው ምን ባካል ነው። ስማቸውን ታውቃቸዋለህ? አላውቃቸውም፣ ስማቸውን ሟቾችን ስም አላውቃቸውም። ሞቹን ስም አታውቅም። አሁንም ምርመራ እየተካሄደ ነው ሲባል እሰማለሁ። ስለ ምርመራው እናንተ የምታውቁት ነገር አለ? ምንም የምናውቀው ነገር የለም። አሁን እነዚ ፌዴራሎች የፌዴራል ፖሊሶችም እነዚያም ታስረዋን፣ የአካባቢ የግል መሳሪያ ያላቸው ታጣቂዎችም እነሱም ታስረዋን፣ እራሱ በሙሉ እስር ቤት ነው ያለ። አሁን እነሱ የአዲስ አበባ ኮሚሽነር ፖሊስ እንትን የፌዴራል ኮሚሽን ኮሚሽነር እሱ መጥቶ ራሱ ፖሊስ ኮሚሽን ኮሚሽነር ናቸው። እሳቸው መጥተው ሰብስበው ነበር እዚህ ክልል ምክር ቤቱ ላይ። እናንተን ሰበሰቧችሁ? ሰብስበው ነበር። አሁን እነሱን ሁሎችንም በአንድ ላይ የገቡም አሉ ያልገቡም ስላሉ፣ እነሱን እያሰባሰብን እያስገባን በጣም ክትትል እናደርጋለን የሁኔታውን የግድያውን ሁኔታ እንዴት ዝም ብሎ እንደታየ እንዴት አልፎ እንደሄደ የግድያውን ሁኔታ እናጣራለን እያሉ ነው ይህን እንትን ያሉት። ገናኛም ራሱ በምን አይነት ጣሪያ እንዳጣሯቸውም አልገባንም። ገናኛም አላወቅነውም። ልጅቷ አሁን በእሷ ምክንያት ነው ይህ ሁሉ ደረሰ የሚባለው፣ ወይንም ደግሞ እሷን ወዶ እሷ እምቢ ስላለችው በንዴት እናረገ የምትባለው ልጅ አሁን የት እንዳለች ታውቃላችሁ? እዚህ ነበረች የምትመራው ፖሊስ ጣቢያ ነው ያለችው። ከዚያው ከያዘችው ልጅ ጋር አብራት ታስራ ፖሊስ ጣቢያ ነው ያለች። እሷ ይሄ እሱን ትታ ይዘዋለች ከሚባለው ሰው ጋር ነው ያለችው። አሁን ከዚያው ጋር ነው ያለች። እሱም በማረፊያ ቤት ነው ያለው። የባህር ዳር ከተማ ፖሊስ ኮሚሽን ባለስልጣናትም ሆኑ የክልሉ ፖሊስ ኮሚሽን ኮሚሽነር ሙልጌታ ወርቁ ባለፈው ሳምንት በተፈጠረው ሁኔታ ላይ ማብራሪያ ሊሰጡኝ ቃል የገቡልኝ ቢሆንም በዛሬው ዕለት አልተሳካም። ይሁንና በነገ ዕለት የእነሱን መልስና አስተያየት ጭምር ይዤ ለመቅረብ እሞክራለሁ። መለስካቸዋማ ለአሜሪካ ድምጽ ሬዲዮ ከባህር ዳር።